The voice of a man. ኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ ወረዳ ውስጥ ባለፈው ማክሰኞ በተፈጸመ ጥቃት ስምሪት ላይ የነበሩ የኦሮሚያ የጸጥታ ጥበቃ አባላትና አንድ የአካባቢ ሚሊሻ አዛዥን ጨምሮ ሀያ ስድስት ሰዎች መገደላቸውን የዞኑ አስተዳደር አስታወቀ። ሌሎች አስራ አምስት ሰዎች መቁሰላቸውን ለአሜሪካ ድምጽ የተናገሩት የዞኑ አስተዳዳሪ አቶ አባቡ ዋቆ ለጥቃቱ ከአማራ ክልል የመጡ ያሏቸውንና የፋኖ ሚሊሻ እንደሆኑ የገለጿቸውን ታጣ። ጥያቄዎች በተጠያቂነት ከሰዋል። በሌላ በኩል በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አብራ ጎዳና ጎጥ ላይ እንደተፈጸመ የተገለጸው ይህ ጥቃት ማንነታቸው ባልታወቀ አካላት የተቀነባበረ ነው ሲል የዞኑ የመንግስት ኮሚኒኬሽን መምሪያ ገልጿል። የኦሮሚያ ክልል ልዩ ኃይል አባላት በፋኖች ተገድለዋል የሚለውን የኦሮሚያ ክልል ምስራቅ ሸዋ ዞን መግለጫ እንደማይቀበሉት የመምሪያ ኃላፊው መሐመድ አህመድ ተናግረዋል። ዘገባውን ያሰናዱት ገልሞ ዳዊትና መስፍን አራጌ ናቸው። በቅድሚያ የገልሞ ዳዊትን ዘገባ እንለፍ። የምስራቅ ሸዋ ዞን አስተዳዳሪ አቶ አባቡ ዋቆ በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ በስምሪት ላይ በነበሩ የኦሮሚያ የጸጥታ ኃይሎች ላይ በተከፈተ ጥቃት ሀያ ስድስት የጸጥታ ኃይሎች መገደላቸውን ለአሜሪካ ድምፅ አስረድተዋል። ከመቶ ሰላሳ በላይ የኦሮሚያ ሚሊሻ አባላት በአካባቢው ለስምሪት ወጥተው ነበረ። ከእነርሱ ውስጥ 26 ሲገደሉ 15 የሚሆኑት ቆስለው ሐኪም ቤት ገብተዋል። ከሟቾቹ ውስጥ በአጋጣሚ በቦታው የነበሩ የፌዴራል ፖሊስ ኃይል አባላትም አሉበት። በአካባቢው የሚንቀሳቀሱትን ሚሊሻዎች ሲመራ የነበረው ሻምበላ አብዲሳ ይባላል። እሱም በዚያ ቦታ ነው የተሰዋው። አቶ አባቡ ጥቃቱ የተፈጸመው በደፈጣ መሆኑን ገልጸው አሁን የፌዴራሉ መንግስት የጸጥታ ኃይሎች በአካባቢው መሰማራታቸውን ተናግረዋል። ናኖ ስንጅር ናኖን አማ ቆርኬ ደሚ ማሞኩኒ አና ፈንታሌ ክስተቱ የተፈጸመው ቆርኬ በሚባል ቦታ ነው። ቦታው በፈንታሌ ወረዳ ውስጥ ከአማራው ክልል ሰሜን ሸዋ ምንጃር ሸንኮራ ወረዳ ጋር የሚዋሰን ነው። በዚህ አካባቢ ቀደም ሲል የወሰን ችግር ነበረ። ወደ ፈንታን ላይ ዘልቀው አርብቶ አደሮቹን እንስሳት መዝረፍ ወሰን የመግፋት ሁኔታም ነበረ። ነገር ግን እንደዚህ ሀገር ሽቶ ጸጥታ ኃይል አባላትን እስከ መግደል ያደርሳል የሚል ሀሳብ ግን አልነበረም። አሁን ግን ታጥቆ በአማራ ክልል ውስጥ የሚንቀሳቀሰውና ራሱን ፋኖ የሚለው ጽንፈኛ ቡድን ንጹሐን ዜጎችና በአካባቢው የህግ ማስከበር ስራ ላይ በነበሩ ሚሊሻዎች ላይ የደፈጣ ጥቃት ከፍቶ ጉዳት አደርሶባቸዋል። ይሄ ጽንፈኛ ቡድን ማንንም አይወክልም። ዝርፊያና ግድያ ላይ የተሰማራ አካል ነው። በተለይ በአካባቢው የህዝብ ለህዝብ ግጭት ለማስነሳት ታስቦ የተሰራ ነገር ነው። ይሄ ጉዳት እንዳይስፋፋ ልክ ወዲያው ነበረ የፌዴራል የጸጥታ ኃይሎች ወደ ቦታው የተሰማሩት። አቶ አባቡ አያይዘው የመከላከያ ኃይል ወደ ቦታው ሲገባ ጥቃቱን ያደረሰው ኃይል ከቦታው መሸሹን ገልጸዋል። አሁን ከአማራ ክልል አስተዳደር ጋር በመሆን የድርጊቱ ፈጻሚዎች ለህግ የማቅረብ ስራ እንዲሁም ነዋሪዎች በሰላም እንዲኖሩ የማስቻል ስራ እየሰሩ መሆናቸውንም ገልጸዋል። የፈንታለ ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ዘውዴ ባነም በአካባቢው እንዲህ አይነት ነገር ተከስቶ እንደማያውቅ ገልጸዋል። ማኖ ሰነቲ አንገናኒ ዶሆነ ዋንተ በአካባቢው እንዲህ አይነት ነገር ተከስቶ አያውቅም። ነገር ግን ቦታው የኦሮሚያ ክልል ወሰን ውስጥ ነው። ጥቃቱ ከተፈጸመበት ቦታ አልፎ ራሱ ሰፊ የኦሮሚያ ክልል ወሰን አለ። ነገር ግን በጽንፈኞች ይህም ቦታ ቆርጦ ወደ አማራ ክልል ለመከለል የሚደረግ እንቅስቃሴም አለ። በጥቃቱ ህይወታቸው አለፈው አዛዥ ሻምበላ አብዲሳ ይፋ ይባላሉ። በፈንታለ የሚልሻ አዛዥ ናቸው። በአካባቢው በጣም የተወደዱና ተቀባይነት ያላቸው ሰው ነበሩ። አቶ ዘውዴ አካባቢውን ወደ አማራ ክልል ለመከለል እየሰሩ ናቸው ያሉት አካላት ቆርኬ ስባል የነበረውን የአካባቢውን ስያሜ ወደ አውራ ጎዳና መለወጣቸውን ገልጸዋል። አክለውም ፈንታሌ ወረዳ ከጎረቤት ሰሜን ሸዋ ዞን ካላቸው አራት አዋሳኝ ቀበሌዎች የአስተዳደር ድንበር የማስፋፋት ሁኔታዎች እንደምስተዋሉም ተናግረዋል። የምስራቅ ሸዋ ዞን አስተዳዳሪ አቶ አባቡ ዋቆ ረኮንዳንጋ እንጅራ እነሱ ቃማ ሩማ ክትል የወሰን ችግር አለ። ነገር ግን ስራው በሚመለከተው የፌዴራል መንግስት አካል እልባት እንዲያገኝ እየተሰራ ነው። አሁን የተከሰተው ነገር ግን የወሰን ችግር ብቻ አይደለም። ይህን ጥቃት አሁንም በቦታ ያደረሰው የአካባቢው ነዋሪ ሳይሆን ከሌላ ቦታ ተደራጅቶ የመጣ ነው። ስለዚህ ይህ ክስተት ሌላ አጀንዳ ሊኖረው ይችላል። የወሰን ጉዳይ የማህበረሰብ ውይይት ይጠይቃል ጊዜ ይጠይቃል። እንዴት መፈታት እንዳለበትም የራሱ የሆነ አካሄድ አለው። ይህን ክስተት የወሰን ጉዳይ ብቻ ነው ብሎ መውሰድ አይቻልም። ምክንያቱም አሁን ግድያው የተፈጸመው በኦሮሚያ ክልል ውስጥ ወሰን ነው። ነገር ግን ያም ቢሆን ተጽንቶ የሚታይ የማክሰኛውን ግድያ ተከትሎ የኦሮሚያና የአማራ ክልል መንግስት አስተዳደሮችን ባወጡት መግለጫ በፈንታሌ ወረዳ ቁርኬ ወይም አውራ ጎዳና የደረሰውን ግድያን አውግዘዋል። የኦሮሚያ ክልል አስተዳደር ድርጊቱን የፈጸሙት ጽንፈኞች ያሏቸው አካላት የሁለቱ ህዝቦች ወንድማማችነትን ለመሸርሸር ነው ካለ በኋላ ከሚመለከታቸው አካላት ጋር ሆኖ ወንጀለኞቹን የህግ ተጠያቂ ለማድረግ እንደሚሰራም ገልጸዋል። የአማራ ክልላዊ መንግስት በበኩሉ በክልሉ በጽንፈኝነት ድርጊት የተሳተፉትን ሁሉ ኮን ነው። የክልሉ ነዋሪዎችም ከመሰል ድርጊት ጋር ቁርኝት ያላቸውን አካላት እንዲያውግስ ጠይቀዋል። ለአሜሪካ ድምፅ ገልሙ ዳዊት ከአዲስ አበባ። ከዚህ ጋር በተያያዘ የኦሮሚያ ክልል ልዩ ኃይል አባላት በፋኖች ተገድለዋል የሚለውን የኦሮሚያ ክልል ምስራቅ ሸዋ ዞን መግለጫ እንደማይቀበሉት የመምሪያ ኃላፊው መሐመድ አህመድ ተናግረዋል። ይህን ምላሽ የያዘው የመስፍን አራጌ ዘገባ ቀጥሎ ይቀርባል። የሰሜን ሸዋ ዞን መንግስት ኮሚኒኬሽን መምሪያ ኃላፊ መሐመድ አህመድ ከአሜሪካ ድምፅ ጋር በነበራቸው ቆይታ በዞኑ ምንጃር ሸንኮራ ወረዳ አሞራ ቤት ቀበሌ አውራ ጎዳና ጎጥ ላይ ከትናንት በስቲያ ተከሰተ ያሉት ጥቃት ማንነታቸው ባልታወቀ አካላት የተፈጸመ እንደሆነ ገልጸዋል። አሞራ ቤት ቀበሌ ተብሎ የሚጠራው የኛ የሰሜን ሸዋ ዞን የምንጃር ሸንኮራ ወረዳ አንድ ቀበሌያችን ነው። ይህ ቀበሌ ከኦሮሚያ ክልል ምስራቅ ሸዋ ዞን ቦሰት ተብላ ከምትጠራ ወረዳ ጋር እንዋሰናለን። አሁን ባለው ሁኔታ ግጭቱ ማንነታቸው ያልታወቀ የታጠቁ ኃይሎች አሞራ ቤት በበላ በምትጠራው ቀበሌ ውስጥ አውራ ጎዳና ተብሎ የሚጠራው አካባቢ ላይ የሚገኙ የጸጥታ ኃይልን ፌዴራል ፖሊስን እና ሌሎች ሲቪሎችን ተቀ ጥቃት ፈጽመዋል። ይህ ደግሞ ቱም ተገቢነት የሌለው ለዘመናት ሁለቱ ህዝብ ከባብሮ ተቻችሎ አብሮ ሲኖር የነበረ ህዝብ ነው። ወደፊትም የሚኖር ህዝብ ነው። ግን ደግሞ አሁን ባለው ሁኔታ ግጭቱ ማንነታቸው ያልታወቀ የራሳቸው ተልእኮ ያላቸው ድብቅ አጀንዳ ያላቸው ሁለቱን ህዝቦች ለማጋጨት የፈለጉ ታጠቁ አካሎች የፈጸሙት ድርጊት ነው። ጥቃቱን የፈጸሙት የፋኖ አካላት ናቸው የሚለውን አስተያየትም እንደማይቀበሉት አስረድተዋል። ስጋቱን የፈጸሙት የፋኖ አካሎች ናቸው ተብሎ የተባለ ፍጹም ውሸት ነው። ነጭ ውሸት ለብሰው እዛ በታሪክ ታጥቆ ጥቃት የፈጸመ የፋኖ አካል አደረጃጀት የለም፣ በፍጹም ማለት ነው። የምንጃር ሸንኮራ ወረዳ ዋና አስተዳዳሪ ታደሰ የሰጡትንም መግለጫቸዋለ ትክክል ነው። እሱ እሳቸው እንዳስቀመጡት ችግሩ የፈጠሩት አካሎች ማንነታቸው ያቃውቀ ቦታ ተብላ በምትጠራው ወረዳ ላይ እያለፉ እየመጡ እንደሆነ የታጠቁ ሀይሎች ናቸው። መነሻቸው መድረሻቸው የማይታወቅ ማለት ነው። ስለዚህ እነዛ አካሎች ለእኛም የኛው ጎራ ነው ችግሩ የፈጠረው ወይም ደግሞ የአካል ነው ብለን በድፍረት የምንናገረው እንትን የለንም። ግን ደግሞ ከፋኖ ጋር የተገናኘው እና ያገናኙት ነገር ፍጹም ትክክልም አይደለም። ይህንን መግለጫ የሰጡት አካሎች ታረሙ ይገባል። ይሄ ምናልባት ለዘመናት አብሮ ተቻችሎ ተከባሮ ይኖር የነበረ ሕዝብ የሚያጋጭ ትክክል ያልሆነ ሀሳብ ነው። ቦታው አውራ ጎዳና እንደሆነ እርሶም የምንጃርና ሸንኮራ ወረዳ አስተዳዳሪ ማቶ ታደሰ ገልጸውልናል። አሁን ከምስራቅ አካባቢ የሚሰማው ደግሞ ቆርኬ አካባቢ ላይ ነው ጉዳቱ ወይም ጥቃቱ ተፈጸመ የሚለው እና ቆርኬና አውራ ጎዳና አንድ ናቸው። አውራ ጎዳና የሚባለው በሰሜን ሸዋ ዞን በምንጃር ሸንኮራ ወረዳ በአሙራ ቤት ተብሎ በምትጠራው አንድ ቀበሌ ውስጥ የምትገኝ አንድ መንደር ከተማ ናት። አሁን ጦርነቱ ወይም ችግሩ የተፈጸመበት አካባቢ ማለት ነው። ቆርኬ የሚባል ነገር ከየት እንዳመጡት ና ምንም እንደሆነ አናውቅም። እዛ አካባቢ ቆርኬ ተብሎ የሚጠራም አካባቢ የለም እስከምናውቀው ድረስ። አንደኛ ጦርነቱ የተቀያደ የሚለው ነገር ጥቃ ጥቃቱ የት ነው የተካሄደው? የሚለውን ነገር ግጭቱ የተነሳው የት ጋር ነው? ንጹሀኖች የት ነው የተገደሉት? የፌዴራል ፖሊሶች የት ነው የተገደሉት? የሚለው ነገር ምንም የሚያሻማ የአደባባይ ሚስጥር እኮ ነው። በቀን የተካሄደ ጦርነት ነው። ጦርነቱ አሁን ባልናት አውራ ጎዳና ነው። ስለዚህ እዛ ውስጥ ሆኖ ቆርች የሚለውን ነገር ከየት እንዳገናኙት፣ ለምን ስያሜው መስጠት እንዳትፈለገ ለእኛ ግልጽ አይደለም። አውራ ጎዳና ሌላ መጠሪያ የለውም። መጠሪያውም አውራ ጎዳና ና አውራ ጎዳና ብቻ ነው። አካባቢው ድብቅ አጀንዳ ያላቸው አካላት ሰለባ ነው የሚሉት አቶ መሐመድ መንግስት ለዘላቂ ሰላም ሲል አስፈላጊ ሲሉ የገለጹትን የጸጥታ ማስከበር ስራ ሊያጠናክር ይገባዋል ሲሉ ማክለው ተናግረዋል። አሞራ ቤት ተብላ የምትጠራው ቀበሌያችን አውራ ጎዳና ተብላ የምትጠራው ከተማ ከኦሮሚያ ክልል መስራቅ ሸዋ ዞን ቦሰት ተብላ ከምትጠራው ወረዳ ጋር ታዋስነናለች። ብዙ ጊዜ የራሳቸው ድቅቅ የሆነ አጀንዳ ያላቸው የራሳቸው ፍላጎት ያላቸው የራሳቸው ተልእኮ ያላቸው የጥፋት ኃይሎች ዘመናት አብሮ ተቻችሎ ተከባብሮ የኖረነት እያጋጩት ነው ያሉ። ይሄ ደግሞ አሁን ባለው ሁኔታ በተለያዩ ጊዜ ግጭቶች እንዲህ በተለይ ማንነታቸው ያልታወቀ የታጠቁ ኃይሎች ሰርጎ ገቦች እየገቡ ጥቃት እየፈጸሙ ስለሆነ አካባቢ ላይ ተገቢ የሆነ ጥበቃ ሊደረግ ይገባል። በተለይ ደግሞ ፌዴራል መንግስት ይህንን ጉዳዩን በስብሮ ታይቶ የሁለቱም ክልሎች ህዝቦች ወደ ፋሰ ግጭት እናንትን እንዲወሰድ ለማድረግ ተሆን ተብሎ የሚሰራ ሴራ ስለሆነ ሰቶ ሊሰራ ይገባል የሚል ነገር አለን። ብዙ ጊዜ እዛ አካባቢ ላይ ግጭት እንዲነሳ የሚፈለገው የብሔር መብት ይዞ ሁለቱም ብሔሮች በተለይ የአማራውንና የኦሮሞውን ብሔር ለማጋጨት ዘላለም ተማምኖ ተከባብሮ ተቻችሎ በወንድማማችነት አብሮን እንዳይኖር ለማድረግ ታስቦ የሚሰራ ስራ ስለሆነ እዛ ጋር ያለ የተጠናከረ የጸጥታ ጥበቃ ሊደረግ ይገባል የሚል ነገር አለን። ከኦሮሚያ ክልል ምስራቅ ሸዋ ዞን የወጡ መረጃዎች ሀያ ስድስት የሚሆኑ የክልሉ ልዩ ኃይል በጥቃቱ ህይወታቸውን እንዳጡ ያመለክታሉ። የሰሜን ሸዋ ዞን መንግስት ኮሚኒኬሽን መምሪያ ኃላፊ ግን በዚህ ዙሪያ ሲመልሱ ስለሚባለው ነገር ፈጽሞ የምናውቀው ነገር የለም። ይህን ያክልም ደግሞ ከመንግስት የአጠቃላይ ወይም ደግሞ ከመንግስት የጸጥታ መዋቅር ጋር ውጊያም የገጠመ አካል የለንም። አሁን የሚባለውን ነገር እኛ እናውቀው እንግዲህ ሀያ ስድስት የኦሮሚያ ልዩ ሀይል ሞተብን የሚባለውን እኛም እንደ ማንኛውም ሰው እንዲሁ በየሶሻል ሚዲያው ካልሆነ መስተቀር እናቆም ነገር የለም። በዛም ልክ የትኛው ሰዓቁ ነው የኦሮሚያ ልዩ ሀይል ገጥሞ ይህን ያክል የሚያደርግና የሚያደርግ ና እኛ በዚህም ጉዳይ ላይ የምናውቀው ነገር የለም። ደው ላይ የሁለቱም ብሔራዊ ክልሎች የተሰማቸውን ሀዘን ገልጸው ጥቃት ፈጻሚዎችን በማውገዝ መግ መግለጫዎችን አውጥተዋል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።